ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናምሽታችኋል። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬን ሐሙስ ነሐሴ 21 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። አንድ ጉባኤ ለውጥ ያመጣል ከተባለ በአገሪቱ ያሉትን ችግሮች ዳስሶ የለውጥ አጀንዳዎችን ማስቀመጥ ይኖርበታል፣ መለየት ይኖርበታል። እንግዲህ በኢህአደግ አሁን ያየሁት ያለው ይሄ በኢትዮጵያ ውስጥ ያሉ አንገብጋቢ ጥያቄዎችን ለይቶ በእነዚህ ላይ መልስ ለመስጠት የተዘጋጀ መስሎ አይሰማኝም። አቶ ገብሩ አስራት ናቸው የሰማችኋቸው። የቀድሞ የኢህአዴግ አመራር አባልና የአሁን ተቃዋሚ መሪ ናቸው። የሰሞኑን የኢህአዴግ ጉባኤ አስመልክቶ ከሰጡን ቃለ ምልልስ የተቀነጨበ ነው። በስፋት ይመለሳሉ። የሳይንስ ማሰብ አይደለሁም ድሮ እመኝ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለህ ብትጠይቀኝ የህዋውን ሳይንስ ነበር መማረው። አቶ ተፈራ ዋልዋ ናቸው የሰማችኋቸው። በኢትዮጵያ የጠፈር ሳይንስ ማኅበርና በሀገሪቱ የጠፈር ክንዋኔዎች ላይ የሰጡንን ቃለ ምልልስ ይዘናል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። የተከበራችሁ አድማጮች አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። እንደምን አመሻችሁ አድማጮች። ከናይጄሪያው ብሔራዊ ጸረ ሙስና ኮሚሽን ወደ አምስት ቢሊዮን ዶላርስ በመጥፋቱ የአገሪቱ መወሰኛው ምክር ቤት ኮሚቴ ጉዳዩን እየመረመረ መሆኑ ተነገረ። የኮሚሽኑ ሊቀመንበር ኢብራሂም ላሞርዴ በቀድሞ ፕሬዚዳንት ጉድላክ ጆናታን የተሾሙ የቀድሞ ፖሊስ አባል ናቸው። ክሱን ሲያስተባብሉ፣ ይሄ በአንዳንድ የምክር ቤቱ አባላት የተቀነባበረ ዘመቻ ነው ይላሉ። የሴኔቱ ፕሬዚዳንት ቦኮላ ሰራኪ ምርመራው ከምንም ፖለቲካ ጋር የተገናኘ አይደለም ይላሉ። የወቅቱ የናይጄሪያ ፕሬዚዳንት ሞሐሙዱ ቡኻሪ ከ150 ቢሊዮን ዶላርስ በላይ የመንግስት ገንዘብ ተሰርቋል ይላሉ። ምዕራባውያን የደቡብ ምስራቅ አውሮፓ ማለትም የባልካን አገሮች መሪዎች አውሮፓ ውስጥ እየጨመረ የመጣውን የፍልሰተኞች ቀውስ ለመፍታት እየተወያዩ ባሉበት በአሁኑ ወቅት ወደ 50 ያህል ስደተኞች ኦስትሪያ በከባድ መኪና ውስጥ እንዳሉ ሞተው መገኘታቸው ተሰማ። አንድ የኦስትሪያ ባለሥልጣን እንዳረጋገጡት ፓንዶርፍ በተሰኘች መንደር አካባቢ በርካታ ሰዎችን ያሳፈረ አንድ የጭነት መኪና ቆሞ አስተውለዋል። ባለሥልጣኑ መኪና ውስጥ ያሉትን ሰዎች ቁጥር በትክክል መግለጽ እንዳልቻሉም ተናግረዋል። ከመጨናነቅ የተነሳ ውስጡ ያሉት ሰዎች እንደሞቱ ነው የተገለጠው። ወደ ሁለት መቶ የሚሆኑ ጡረታ ላይ የሚገኙ ከፍተኛ የአሜሪካ ወታደራዊ ባለሥልጣናት ከኢራን ጋር የተደረሰው የኒኩሌር ጦር መሳሪያ ስምምነት ውድቅ እንዲደረግ ለዩናይትድ ስቴትስ ምክር ቤት ማሳሰቢያ ላኩ። ስምምነቱ ኢራንን የኒኩሌር ጦር መሳሪያ ከመገንባት አያግዳትም ይላሉ እነዚህ ጡረተኞች ከፍተኛ ወታደራዊ ባለሥልጣናት። ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አባላት የሆኑ አጥፍቶ ጠፊዎች መኪናቸውን ከአንድ የኢራቅ ወታደሮችን ከጫነ ኮንቮይ ጋር በማጋጨት ባደረሱት ፍንዳታ ሁለት ከፍተኛ ወታደራዊ አዛዦች መሞታቸውን የኢራቅ ባለሥልጣናት አስታወቁ። ጥቃቱ ዛሬ ሐሙስ የደረሰው ይኸው ነውጠኛ ቡድን አንባራ ክፍለ ሀገር ውስጥ ከሚቆጣጠረት ራማዲ ከተማ በስተሰሜን መሆኑን ባለሥልጣናቱ አመልክተው በዚህ አካባቢ የባግዳድ ኃይሎች ከዚህ አማጺ ቡድን ጋር ለወራት ያህል ሲዋጉ እንደቆዩ ታውቋል። ፕሬዚዳንት ባራክ ኦባማ ዛሬ ሐሙስ ኒው ኦርሊየንስን ይጎበኛሉ። ሰበቡ ከተማዪቱ ካትሪና በተሰኘችው ኃይለኛ አውሎ ነፋስ የተመታችበትንና ወደ 1800 ሕይወት የጠፋበትን አስረኛ ዓመት ለማክበር የምትዘጋጅበት ሰሞን መሆኑ ነው እና ፕሬዚዳንት ኦባማ በዛሬው ዕለት ሕዝቡ አስከፊውን ማዕበል ተቋቁሞ በሕይወት የተረፈበትን ቀን አስመልክተው ንግግር እንደሚያደርጉ ታውቋል። ካቡል ውስጥ የሚገኙ ዲፕሎማቶች ደህንነታቸውና የኤምባሲውም ጸጥታ መጠበቁን አፍጋኒስታን ታረጋግጥልኝ ስትል ፓኪስታን ጠየቀች። ፓኪስታን ጥያቄውን ያቀረበችው የአፍጋኒስታን ወኪሎች ካቡል የሚገኙ ባለስልጣናቷን በተለይም ከኤምባሲ ውጭ የሚኖሩትን እያዋከቡ መሆናቸው በመሰማቱ እንደሆነ ተነግረዋል። በዚህ ወከባ የተነሳም አንዳንድ ከኤምባሲ ውጭ የሚኖሩ የፓኪስታን ኤምባሲ ሰራተኞች ወደ ኤምባሲው ቅጥር ግቢ እንዲዛወሩ ተገደዋል ብለዋል ባለስልጣናቱ። አድማጮች፣ ለሰዓት ያለን ዜና በዚሁ አበቃ። አመሰግናለሁ። አዲሱ ለዜናው ከምሽቱ 3 ሰዓት በ19 በ በ22ና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ የሰዓቱ ዜናዎች ጋር ይመለሳል። አዲሱ ይህ በ1431 ኪሎ ሀርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዝርዝር ዘገባ እናልፋለን አሁን ሰሞኑን መቀሌ ከተማ ውስጥ የሚካሄደው አስረኛው የኢህአደግ ድርጅታዊ ጉባኤ ወሳኝ ለሆኑ የሀገሪቱ ጥያቄዎች መልስ የሚሰጥ አይደለም ሲሉ የግንባሩ የቀድሞ የአመራር አባልና የአሁኑ ተቃዋሚ አቶ ገብሩ አስራት ተናግረዋል። ይህ ደግሞ ቀደም ብለው በተካሄዱ አራቱ የኢህአደግ አባል ድርጅቶች ጉባኤ መረጋገጡን የጠቀሱት አቶ ገብሩ ከዋናው ጉባኤም የተለየ ነገር እንደማይጠብቁ አስረድተዋል። አቶ ገብሩ አስራትን አዲስ አበባ ላይ እስክንድር ፍሬው አነጋግሯቸዋል። ተከታዩን ልኳል። የአራቱ አባል ድርጅቶች ጉባኤዎች ተጠናቀው የዋናው የኢህአዴግ ጉባኤ መጀመር እየተጠበቀ ነው። አስረኛው የኢህአዴግ ድርጅታዊ ጉባኤ ከ1500 በላይ ተሳታፊዎች የሚገኙበት በርከት ያሉ የህብረተሰብ ክፍሎችም የሚወከሉበት መሆኑን ፓርቲው አስታውቋል። አራቱ አባል ድርጅቶች ኦህዴድ፣ ብአዴን፣ ደሂድን እና ህወሓት ብቻ እያንዳንዳቸው 250 ሰዎችን እንደሚወክሉም ተመልክቷል። ዋና ዋና የሆኑ አገራዊ አጀንዳዎች ለውይይት የሚቀርቡበት፣ ውሳኔዎችም የሚተላለፉበት መሆኑንም ግንባሩ እየገለጸ ይገኛል። በታሪክ ወደ ኋላ መለስ ብሎ መመልከት ብቻውን እንደዚህ አይነቱ ጉባኤ በኢህአዴግ አሰራር ውስጥ ትልቅ ቦታ እንደሚሰጠው ለማየት ያስችላል። መረጃዎች እንደሚጠቁሙት በግንባሩ ታሪክ ውስጥ የሚታወሱ ቁልፍ ውሳኔዎች፣ የፖሊሲ አቅጣጫዎችና ሌሎች በመሰል ጉባኤዎች የተወሰኑ ናቸው። የተቃዋሚው መድረክ ከፍተኛ አመራር አባል አቶ ገብሩ አስራት ግንባሩ እስከ ዛሬ ካካሄዳቸው ጉባኤዎች በአምስቱ የተሳተፉና ከፍተኛ ባለስልጣን ሆነው የሚያገለገሉ ናቸው። ድርጅታዊ ጉባኤ ከፍተኛ የስልጣን አካል ነው ይላሉ። ይህም ሆኖ ግን ሰሞኑን በመቀሌ ከተማ ከሚካሄደው አስረኛው የኢህአዴግ ድርጅታዊ ጉባኤ አዎንታዊ ውጤት አይጠብቁም። አሁን ካለው ሁኔታ አንጻር ለሀገሪቱ ጥያቄዎች ምላሽ ለመስጠት የተዘጋጀ አይደለም ይላሉ። አንድ ጉባኤ ለውጥ ያመጣል ከተባለ በሀገሪቱ ያሉትን ችግሮች ዳስሶ የለውጥ አጀንዳዎችን ማስቀመጥ ይኖርበታል፣ መለየት ይኖርበታል። እንግዲህ በኢህአዴግ አሁን ያየሁት ያለው ይሄ በኢትዮጵያ ውስጥ ያሉ አንገብጋቢ ጥያቄዎችን ለይቶ በእነዚህ ላይ መልስ ለመስጠት የተዘጋጀ መስሎ አይሰማኝም። ይህን የምለው ምንድነው? እንግዲህ በኢትዮጵያ ብዙ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮች አሉ፣ መሰረታዊ የሆኑ ችግሮች። ኢህአደግ ከእነዚህ ውስጥ መርጦ የተወሰኑትን ብቻ ለማንሳትና ለመነጋገር ወስኗል። ለምሳሌ የዲሞክራሲ ጥያቄ በኢትዮጵያ አንዱ ከፍተኛ ጥያቄ ነው። የሰብአዊ መብት ጥያቄ፣ የህግ የበላይነት ጥያቄ፣ የዜጎች ነጻነትና መብት ጥያቄ፣ እንደዚህ ያሉ የፖለቲካ ጥያቄዎች አሁን እየተካሄዱ ባሉ በኢህአዴግ ጉባኤዎች የድርጅቶች ጉባኤዎችም እየተነሱ አይደለም። ከዋናው የኢህአዴግ ጉባኤ ቀደም ብለው የተካሄዱትና ና በቅደም ተከተል እስከ ዛሬ የተጠናቀቁት የኢህአዴግ አባል ድርጅቶች ጉባኤዎች የአቶ ገብሩ አስራት አስተያየት መነሻ ናቸው። እርሳቸው እንደሚሉት ዋናው ጉባኤ የእነዚህ ጉባኤዎች ድምር ነው። በእነዚህ ጉባኤዎች የተነሱት አጀንዳዎች የሀገሪቱን ችግሮች ከስር መሰረቱ የተመለከቱ አይደሉም። ምን ያሉት በንጽጽር የተሻለ የሚባል ውይይት የተካሄደውም በህወሀት ውስጥ ነው ብለዋል። በዚህ በህወሀት ጉባኤ ቅድም ካልኩት ልቀጥልና ብዙ ጥያቄዎች ተነስተዋል። ብዙ ጥያቄዎች ይፋ የሆኑና ይፋ ያልሆኑ ብዙ ጥያቄዎች ተነስተዋል። ቅድም እንዳልኩ አመራሩ በተገቢው እየመራ አይደለም። ችግሮች ተበራክተዋል። በተለይ አካባቢው ትግራይን መምራት አልቻለም። አሁን ያለው አመራር ትግራይን ማስተዳደርና መምራት አልቻለም። ገበሬው፣ ነጋዴው ጠቅላላ ምልአት ህዝቡ እጅግ ተቸግሯል፣ እና ለዚህ መፍትሄ መገኘት አለበት የሚለው ጥያቄ ሲነሳ ቆይቷል። እንግዲህ በዚህ ጉባኤም በርካታ ጉባኤተኞች ይህን ነገር አንስተዋል። በተለይ ይህን በማንሳታቸው እኔ ላመሰግናቸው እወዳለሁ። ከአባላት ሆነው በጉባኤው ተሳታፊ ሁነው ግዴታቸውን ለመወጣት የሞከሩ አባላት አሉ። እነዚህ ችግሮች መነሻቸው ምንድን ነው? አመራሩ ምን እየሰራ ነው? ጭራሽ አመራሩ አለን ወይ? የሚሉ ጥያቄዎች አንስተዋል። ስለዚህ እነዚህ መነሳታቸው በጣም ጥሩ ነው በአንድ በኩል ይህም ሆኖ ጉባኤው በአንዳንድ የሀገሪቱ አንገብጋቢ ጉዳዮች ላይ መነጋገሩ እንደማይቀር አቶ ገብሩ ያምናሉ። መሰረታዊ ምክንያታቸውን ከማየት ይልቅ ግን የአፈጻጸም ችግር ተደርገው ይታለፋሉ ሲሉም ተናግረዋል። ጉባኤተኞች ጥያቄ ቢያነሱ ውይይት ቢደረግና ውሳኔ ቢተላለፍ እንኳን የመተግበሩ ስልጣን የስራ አስፈጻሚ ኮሚቴው መሆኑን አስታውሰዋል። ጉባኤዎች በየሁለት ዓመት ወይም ሁለት ዓመት ተኩል የሚካሄዱ ናቸው። ጉባኤ ከወሰነ በኋላ ዋናው ስልጣን ያለው ስራ አስፈጻሚ ጋር ነው ስለሆነ እዚህ ላይ የሚነሱ ጥያቄዎችም ተግባራዊ ይሆናል ብሎ ማሰብ ያስቸግራል። ግን የጉባኤው ውሳኔ ሆነው ይወጣሉ፣ የጉባኤው አቋም ሆነው ይወጣሉ። ውሳኔዎቹ አሁን በጉባኤተኛው የሚነሱት አዎ ሊሆኑ ይችላሉ። አሁ ውሳኔዎች ይተላለፋሉ። በተለይ እነዚህ ቅድም ያልኳቸው ችግሮች፣ የሙስና ችግር፣ የመልካም አስተዳደር ችግር እንደዚህ እንደዚህ አሉ። ድርጅቶቹ በራሳቸው አቅም የደረሱባቸው አመለካከቶች ውሳኔ ሆነው ሊወጡ ይችላሉ። ግን እነዚህ ውሳኔዎች ተግባራዊ ይሆናሉ የሚለው ነው ዋናው ጥያቄ። እንግዲህ ፋይናል የመጨረሻ ስልጣኑ የስራ አስፈጻሚ ነው። የስራ አስፈጻሚ ስለሚሆን ስራ አስፈጻሚው በሚቀጥሉት ሁለት ዓመታት በፈለገው በመረጠው መንገድ ሊወስድ ይችላል። እንግዲህ የጉባኤ ዋና ጉባኤተኛው በጣም ጥሩ አካሄድ ከሄደ ሊያደርግ የሚችለው በተለይ የድርጅቶቹ ጉባኤ አመራርን መቀየር ነው። አመራርን መለወጥ ነው እና በዚህ ረገድ ሶስት ድርጅቶች አመራር አልለወጡም። ኦህዲድ በአዴንና ደሄድን ማለት ነው። አልለወጡም ሕወሓትም ውስጥ ቢያንስ በሊቀመንበር ና በምክትል ሊቀመንበር ዙሪያ ለውጥ የሚያደርጉ አይመስለኝም። ስለዚህ የእነሱ ስልጣን የሚመስለኝ እዚህ ሊያደርጉ የሚችሉ እነዚህ ድርጅቶች ምናልባት ለወደፊቱ የለውጥ አጀንዳን ያራምዳሉ የሚላቸውን ሰዎች በማዕከላዊ ኮሚቴ ውስጥ ማካተት ነው የሚሆነው። ይህን ሊያደርጉ ይችላሉ። ከዛ ውጭ ግን የወሰኑትን ውሳኔ የመቆጣጠር ኃላፊነትም አሰራርም የላቸውም። የወሰኑት ውሳኔ በመጨረሻ በስራ አስፈጻሚና በማዕከላዊ ኮሚቴ የሚወሰን ስለሆነ ብዙም ፋይዳ አለው አይመስለኝም። አስገዳጅ አይደሉም ውሳኔዎቹ። ነው ማጠቃላይ አሁኑ ሳጠቃላቸው ውሳኔዎቹ ወሰናሉ፣ ግን አስገዳጅ አይደሉ አይሆኑም። የቀድሞው የህወሓት ኢህአዲግ አመራር አባል የአሁኑ የተቃዋሚ ፓርቲ መሪ አቶ ገብሩ አስራት አስተያየቶች የገዢውን ፓርቲ ምላሽ የሚጠይቁ ናቸው። ከተሳካ ይዤመለሳለሁ ከአቶ ገብሩ አስራት ጋር ካደረግኩት ቃለ ምልልስ ሰፋ ያለው ክፍል ግን ቅዳሜ ምሽት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ። ክቡራትና ክቡራን አድማጮች የጉባኤውን ሂደት አስመልክቶ ግርማይ ገብሩ እያጠናቀረ ያለው ዘገባ ከምሽቱ ሦስት ሰዓት ዝግጅታችን ላይ በስፋት ይቀርባል። ወደ ተከታዩ ዘገባ እንለፍ። የደቡብ ሱዳን ፕሬዚደንት ሳልቫኪር ብዙ ጊዜ ሲጠበቅ የቆየውን የሰላም ስምምነት ትናንት ዋና ከተማቸው ጁባ ውስጥ ፈርመዋል። ስምምነቱ ከአንድ ዓመት ከመንፈቅ በላይ ለተራዘመ ጊዜ የዘለቀውን የእርስ በርስ ውጊያ ያስቆማል ተብሎ ይታመናል። ከጁባ የደረሰን ዘገባ አለ ቆንጅታ ታቀርበዋለች። የደቡብ ሱዳን ፕሬዚደንት ሳልቫ ኪር በኢጋድ ፕለስ የተዘጋጀውን የሰላም ስምምነት ጁባ ውስጥ ፈርመዋል። ስምምነቱ የተፈረመው ከ20 ወራት ውጊያ በኋላና ለ19 ወራት ግድም ድርድሮች ከተካሄዱ በኋላ ነው። የሽምቅ ተዋጊዎቹ መሪ ሪያክ ማቻር እና የቀድሞው የፖለቲካ እስረኛ ፓጋን አሞም ስምምነቱን ከአስር ቀናት በፊት አዲስ አበባ ላይ ፊርማቸውን አኑረውበት እንደነበረ ይታወሳል። ሚስተር ኪር በፊርማው ስነ ስርዓት ላይ ለተሰበሰቡ የአፍሪካ መሪዎች ሲናገሩ፣ አሁንም በአንዳንድ የስምምነቱ አንቀጾች ላይ ጠንካራ ተቃውሞ አለኝ ብለዋል። እንዲያውም አንድ ነጥብ ላይ ስምምነቱን ሊፈርሙ እንደማይችሉ ጠቁመው ነበር። የደቡብ ሱዳን ህዝብና መንግስት ምርጫ እንዳላቸው አረጋግጥላችኋለሁ። ሁላችሁም እንደምታውቁት ሕዝቤ ሰላም ይፈልጋል። መንግሥቴም ሁልጊዜ በበጎ መንፈስ ተደራድሯል። ይህን ያደረግነውም ሕዝቡ ለሚፈልገው አጠቃላይና ዘላቂ ሰላም መምጣት ስንል ነው። ደቡብ ሱዳን የሰላሙን ስምምነት ምንጊዜም ልትፈርም ትችላለች። በማንኛውም ምክንያት ባይፈረም እንኳ ወደፊት እንፈርመዋለን። የዩጋንዳው ፕሬዝደንት ዮዌሪ ሙሴቪኒ በጁባው የፊርማ ስነ ስርዓት ላይ ሲናገሩ ደግሞ በደቡብ ሱዳን ውጊያው መቆም ያለበት ጊዜ አሁን ነው ብለዋል። የምትታገሉት ለደቡብ ሱዳን ህዝብ ልዕልና ነው ህዝቦች ራሳቸው በመጻይ ዕድላቸው ላይ እንዲወስኑ ለማብቃት ነው ትግላችሁ። ያን ደግሞ በጦርነት እውን ማድረግ አይቻልም። ስለዚህ ጠመንጃዎቻችሁን ማስወገድ ያስፈልጋችኋል። ሥልጣኑ መልሳችሁ ለሕዝብ ስጡ። ያን ስታደርጉ ሕዝቡ ለሚፈልገው ድምፁን መስጠት ይችላል። በጁባው የፊርማው ሥነ ሥርዓት ላይ የተገኙት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በበኩላቸው የሰላም ስምምነቱን ተግባራዊ ማድረግ ቀላል አይሆንም ብለው ነገር ግን ማድረጉ የግድ ይላል ሲሉ አስገንዝበዋል። እንደምታውቁት ይህ ጉዳይ ብርቱ ትኩረት ሊሰጠው የሚገባ ነው። ምክንያቱም የደቡብ ሱዳን ሕዝብም ይሁን የክልሉ ሀገሮች፣ እንዲሁም ዓለም አቀፉ ማኅበረሰብ እንደገና ግጭት ውስጥ መግባት አይፈልጉምና። የኬንያ ፕሬዚደንት ኡሁሩ ኬንያታ በበኩላቸው ከተቀናቃኞቹ ወገኖች አንዱም ወገን በስምምነቱ መቶ በመቶ የተደሰተበት አይደለም ብለው ያ ቢታወቅም የደቡብ ሱዳን ሕዝብ ግን ሰላሙን ሊያገኝ ይገባል ሲሉ አስገንዝበዋል። በግጭት ወቅት ፍጹም የሆነ ነገር ማግኘት አይቻልም። ምንም እንኳ ባንደሰትበት፣ መስማማት በሚቻልበት ጉዳይ ሰጥቶ መቀበል ይኖራል። ለእኛም መፍትሄ ለመፈለግ የሚሻለን ይኸው ነው። ፕሬዚደንት ኬንያታ አክለውም ድርድሮቹን ከሌሎች ይልቅ የደቡብ ሱዳን መሪዎች ራሳቸው ቢመሩት በተሻለ ነበር ብለዋል። ሌሎች መሪዎች ያሏቸውን በስም እነከሌ ብለው ባይጠቅሱም አነጋገራቸው የደቡብ ሱዳን ፕሬዝደንት ሳልቫኪር በመጨረሻው ዙር ድርድር ዓለም አቀፉ ማህበረሰብ ይበልጡ ንቁ ተሳትፎ መውሰዱ ላይ ሲያሰሙ የነበረውን ተቃውሞ በመደገፍ የተናገሩት ይመስላል። ከዚህ ቀጥሎ የሳይንስ ዘገባ አለን። ኢትዮጵያ እንጦጦ ላይ ሁለት ከፍተኛ አቅም ያላቸው ቴሌስኮፖችን ወይም የርቀት መመልከቻ መነጽሮችን እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋ በዛሬ ምንዛሪ ከ600 ሚሊዮን ብር በላይ ነው። የዛሬ 10 ዓመት አካባቢ የተቋቋመው የኢትዮጵያ የህዋ ሳይንስ ማኅበር የበላይ ጠባቂ አቶ ተፈራ ዋልዋ ሰሞኑን የሚገኙት አሜሪካ ሲሆን ከዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ናሳ ባለሥልጣናትና ከዋናው ዳይሬክተርም ጋር ተገናኝተው ተወያይተዋል። ስለ ኢትዮጵያ የጠፈር ትኩረትና እንቅስቃሴ፣ ስለ ሰሞኑም የአሜሪካ ቆይታቸው አቶ ተፈራ ዋልዋ በተለይ ለቪኦኤ ትናንት መግለጫ ሰጥተው ነበር። ቀጥሎ ይቀርባል። አቶ ተፈራ፣ ጤና ይስጥልኝ እንደምንድነው? ጤና ይስጥልኝ እንደዚህ ካለሁበስ በጣም አመሰግናለሁኝ። ትናንትና ከዩናይትድ ስቴትስ የጠፈርና ኤሮኖቲክስ ባለስልጣናት ጋር ስብሰባ ነበረዎት። ምን ላይ ደረሰ? በምን ጉዳይ ላይ ተነጋገራችሁ? እንግዲህ ትናንትና ብቻ ሳይሆን ሰንብተዋል። የናሳ የአሜሪካ ህዋውን የሚመለከተው ተቋም ነው። የዚህን ተቋም ልዩ ልዩ ተቋማትን በተለያየ ክልል ላይ የጎበኘን ነበር የሰነበት ነው እና ከመጨረሻ ኃላፊዎቹ ጋራ ከመጨረሻው ኃላፊም ከሳቸው ጋር ያደረግነው ውይይት መቋጫው ነው። አዎ ከዋና ኃላፊው ጋራ ከቻርለስ ቦልደም ጋር ያደረግነው የመጨረሻው ነው። የምንነጋገርበት ዋነኛው ነገር ቁጥር አንድ አጥብቀን የምንጠይቃቸው ያለ ነው፣ የእኛን የመስኩን ተማሪዎቻችንን እና አሰልጣኞቻችንን ኢትዮጵያ መጥተው የሚያስተምሩልን ሳይንቲስቶች እና በተጨባጭ ስራውን እየሰሩ የሚያሰለጥኑልን መሀንዲሶች፣ ለምሳሌ ሳተላይት ግንባታ የሚያሰለጥኑልን እነዚህን ለማግኘት ነው ዋነኛውና ትልቁ ጥያቄ። ሁለተኛው ጥያቄ ከዚህ በተጨማሪ የጋራ ምርምር እንዴት መስራት እንደምንችል እና እኛም ራሳችን ለምንሰራው የምርምር ስራዎች የነሱን ልዩ ልዩ መረጃዎች ህዋ ውስጥ ካሉትም ከሰበሰቡትም መለዋወጥ የምንችልበትን እና ሶስተኛውና የመጨረሻው ከዚህ በኋላ በአጭር ይሁን በመካከለኛና ረጅም ጊዜ በትብብር መስራት የምንችላቸውን ነገሮች ካሉ ስምምነት ላይ ልንደርስ እንችል እንደሆነ ይህንንም ጉዳይ ነበር የምንነጋገር የነበረው። ምን ላይ ደረሳችሁ? ምን በናሳ በኩል በጠቅላላ እስካሁን እንዳየነው አዎንታዊ ምላሻቸው ጠንካራ ነው። ነገር ግን ከኛ የሚጠብቁት በእኛም በኩል እንደነሱ አይነት ተመሳሳይ ህጋዊ ተቋም ኖሮ ከእንዲህ አይነት ህጋዊ ተቋም ጋራ ውል መግባት እንደሚገባ ይመለከታሉ ሀገር ለሀገር የሚባል ውልጋ እንግባ ወደሚባል ከተሄደ ረጅም ጊዜ እንደሚፈጅ በኮንግረሱ ማለፍ በዋይት ሀውስ ማለፍ ሁሉ የሚጠይቅ ስለሚሆን ጊዜ እንደሚፈጅብን ያነሱና የተሻለና ፈጣኑና ጭሩ ተቋም ለተቋም የኛና የነሱ ተቋም በመገናኘት መዋዋል መቋጨት የሚቻለውን ያሉ ማግኘት የሚገባን ሳይንቲስቶችና መሀንዲሶችን በሚመለከት ከየትና እንዴት ማግኘት እንደምንችል ከአሜሪካ ልዩ ልዩ ተቋማት እንግዲህ ናሳ ምንድነው የበለጠ ግልጽ እየሆነልን የመጣ ነው፣ ልዩ ልዩ ዩኒቨርሲቲዎችን በሙሉ ፕሮጀክቶች እየሰጠ ምርምር የሚያሰራ እንጂ እሱ ራሱ ሰሪው አደለም። እሱ አስተዳደር ሆኖ ነገር ግን አስተዳደርን ብቻ አደለም እንግዲህ በጣም ከሃምሳ ስልሳ ሺህ በላይ ሳይንቲስት ሞላ ያለበት ተቋም ነው ሰራተኛ ያለበት ተቋም ነው ተጨባጭ የሆኑ ፕሮጀክቶች ወደ መስራት ወደ ምህንድስናው ያደላል ስለዚህ ከልዩ ልዩ ዩኒቨርሲቲዎች ጋር እንዴት አድርገው ሊያገናኙ እና እነዚህን ሳይንቲስቶች ማግኘት እንደምንችል መሀንዲሶቻቸው ደግሞ የእነሱ ብዙዎቹ በግል ኩባንያዎች ውስጥ ያሉ እነሱ ጋር ራሳቸው የሚሰሩት ኮንትራት ገብተው የመጡ ኩባንያዎች መሀንዲሶች ናቸው ከእነዚህም በኩባንያዎቹ ማግኘት እንደምንችል ነው የሚያነሱልን እና በጠቅላላው ግን በአጭሩ ማለት የምንችለው ሊደግፉን ከልባቸው ጥረት እንደሚያደርጉን ያየ ነው። ከዚህም አልፎ ለምሳሌ አሁን የእኛ የእንጦጦ የዋ ምርምር ማዕከል ያለው እነሱ መስራት እየፈለጉ በእኛ አካባቢ በምስራቅ አፍሪካ ለመስራት ያልተመቻቸውን እኛ ልንሰራ እንደምንችል እና የጋራ ምርምርም ማድረግ እንደሚገባም መንገዱላ ሲያሳዩን ነበር። ስለዚህ በጠቅላላ ምንድን ነው ማለት የሚችለው? አዎንታዊ ምላሹ ከጠበቅ ነው በላይ እንጂ ያነሰውን አላገኝ ነውም። በዚህም በጣም ጥሩ ነው ብለን ነው ያሰብነው። አቶ ተፈራ፣ ከዚህ ከቁርጠኝነት መግለጫ እና በአጠቃላይ ጉዳዮች ላይ ከመነጋገራችሁ በስተቀር የተፈራረማችሁት ስምምነት በገንዘብ የሚመነዘር ወይም ተመሳሳይ ንግግር ነበረ? አሁኑ ጊዜ ወደ ፊርማ መፈራረም ወደሚባል የመጣ ነገር የለንም። ነገር ግን ለሱ የሚመች መነሻ በሚገባ ተዘጋጅቷል ማለት ይቻላል። እነሱም በበኩላቸው እንደ ቤት ስራቸው ወስደው የሚሰሩትን ሊሰሩ፣ እኛም በበኩላችን ልንሰራና እንደገና በአመቺው ጊዜ ደግሞ እየተገናኘን ተነጋግረን ጫፍ ላይ ለማድረስም መግባባቱ አለ። የኢትዮጵያ የስፔስ ሳይንስ ማህበረሰብ ወይም ስፔስ ሳይንስ ሶሳይቲ በመንግስት ደረጃ ምን ያህል እውቅና ያለው ተቋም ነው? በመንግስትማ ደንበኛ እውቅና ያለው ተቋም ነው። ደንበኛ እውቅና ስንል በሀገሪቱ ህግ መሰረት የኢትዮጵያ ስፔስ ሳይንስ ሶሳይቲ ህጋዊ እውቅና ያለው ተቋም ነው። እንደ ተቋም ከመንግስት ጋር እስከተተኛ ያሰራር ነው። የተቋሙ ባህሪ ምንድን ነው? ማህበር። ናሳ ደግሞ የመንግስት ተቋም ነው፣ እና እኛም ጋር የናሳ አይነት ተቋም እንዲኖር ግምት ውስጥ ያስገባሉ። ሌላው እኛ ጋም ለእናንተም ለአንተም ግልጽ እንዲሆን የሚያስፈልገው አሁን ይህንን ነገር ይዘን የምንንቀሳቀሰው እንደ ኢትዮጵያ ስፔስ ሳይንስ ሶሳይቲ ብቻ አይደለም። የእንጦጦ የምርምር ማዕከል ማለት ምንም እንኳን የኢትዮጵያ ስፔስ ሳይንስ ሶሳይቲ አስገንብቶ አጠቃሎ ጨርሶ ቢያስረክብም አሁን ለሀገሪቱ የመንግስትም ይሁን የግል ዩኒቨርሲቲዎች ባለቤትነት አስረክቧል። ይሄ ተቋም የምርምር ማዕከሉና ማሰልጠኛም ነው፣ ምርምር ብቻ አይደለም። በዚህ ጊዜ አሁን 18 የፒኤችዲ ተማሪዎች ያሉበት እዚህ ምርምር ማዕከል ውስጥ ንብረትነቱ እንደ ፋውንዴሽን የመንግስት ተቋማት ንብረት ነው ማለት እንችላለን። የኢትዮጵያ ስፔስ ሳይንስ ሶሳይቲ አንዱ አባል ነው እንጂ እንደ ድሮ ባለቤቱ እሱ ብቻ አይደለም እና እንደ እንጦጦ ኦብዘርቨተሪም ነው አሁን እዚህ ውይይቱን ከናሳ ጋር የምናደርገው ማለት ነው። አቶ ተፈራ፣ ወደዚህ ወደ እንጦጦ ጉዳይ እመለሳለሁኝ። አጠር ላለች ጊዜ እስቲ ስለ ራሱ ልጠይቆት እና አሁን ምን እያደረጉ ነው? አሁን እኔ ኃላፊነት ከመንግስትም ከድርጅትም አስረክቤ ከወጣሁ እንግዲህ አራተኛ ዓመት ነው። ነገር ግን ባለኝ ጊዜና አቅም ደግሞ በዋነኛነት የምሰራው በዚህ በህዋው ጉዳይ ላይ ነው። እርሶ የዚህ ማህበር ሊቀመንበር ነበሩ? አዎ ሊቀመንበር ነበርኩ። አሁንስ በማህበራችን ህግ መሰረት አንድ ሰው ሁለት ዙር በመሪነት ከሰራ በተከታታይ ኃላፊነት አስረክቦ ይወጣል። በዚህም መሰረት ባለፈው የካቲት ወር ኃላፊነት አስረክቤ በአሁኑ ጊዜ የማህበሩ ሊቀመንበር ሌላ ሰው ነው። በጉባኤው ላይ ማህበሩ የማህበሩ የበላይ ጠባቂ መሆን ይገባል ብሎ በወሰነው መሰረት የማህበሩ የበላይ ጠባቂ ነኝ። ከዚህ ውጭ ግን የእንጦጦ የምርምርና ልዩ ማሰልጠኛ ማዕከል የቦርድ ሊቀመንበር ነው። አቶ ተፈራ እርስዎ እንግዲህ የሚታወቁት በኢህአዴግም ከከፍተኛና ከነባር ካድሬዎች አንዱ በመሆኑ ነው። በመንግስትም ደረጃ ላቅባሉ የስልጣን ደረጃዎች ላይ የነበሩ ሰው ነዎት እና እንደ እርሶ አይነት በከፍተኛ ደረጃ ያለ ሰው በተለይ ተፈራ ዋልዋ ሲባል ከሚታወቅባቸው ሌሎች የስራ መስኮች ወጣ ብሎ ስፔስ ሳይንስ ላይ በኃላፊነት በመሪነት ገቡ ሲባል ብዙ ሰው ተደንቆ ነበረ። ለምን እርሱ ሆኑ የዚህ ማህበር ሊቀመንበርም አሁን ደግሞ የበላይ ጠባቂ? እንግዲህ በነገራችን ላይ እኔ ለዚህ ሳይንስ የነበረኝ ፍቅር ገና በልጅነት የሚጀምር ነው። አንደኛ ደረጃ ትምህርት ቤት እያለሁ ከስድስተኛ ክፍል ጀምሮ የነበረው ማለት እችላለሁ። ስለዚህ ሁልጊዜ በዚህ ሳይንስ እና ቴክኖሎጂ መስክ ዓለም ወዴት ሄደ፣ ምን እየሆነ ነው የሚለውን በቅርብም እከታተላለሁ በሚኖረኝ ትርፍ ጊዜ። የዛሬ 11 ዓመት ወደ ኋላ ሄደን እኔ ብቻ ሳልሆን ለካ አንድ ሁለት እየተባለ ሌሎችም ሰዎች እንደኔው በዚሁ መስክ ላይ ፍቅር ያላቸው ነበር። ተሰባሰብን፣ 47 ሰው ሆነን ማህበር መሰረትን። በዚህ ጊዜ ማህበር መመስረት የፈለግነው ለምንድን ነው? ይሄ በ19 ዘጠና ስድስት ዓመተ ምህረት ላይ እና ይህንን ሳይንስና ቴክኖሎጂ ለማራመድ ነው አላማችን አድርገን የተደራጀ ነው። ምክንያቱም ምንድን ነው በጊዜው ዳሀ ስለሆን በዚህ ሳይንስና ቴክኖሎጂ ላይ ኢትዮጵያ መስራትም የሚመለከታትም ነገር አይደለም ብሎ የማሰብ ጠንካራ አስተሳሰብ ነበር። ስለዚህ ቅድሚያ የምንሰጠው ጉዳይ አይደለም እና እርፋችሁ ተቀመጡ የሚል አይነት አስተሳሰብ ስለነበረ ምንም እንኳን እኔ በጊዜው ትልቅ ኃላፊነት ቢኖረኝም እንደ መንግስት፣ ነገር ግን ብቻዬን እንደፈለግኩ መወስን አይደለሁም። ሁልጊዜም የጋራ ውሳኔ ነው፣ በኢህአዴግም በመንግስትም። ስለዚህ በማህበር ተደራይተን አላማውን ማራመድና በመጨረሻም ትክክለኛ ግንዛቤን ለማስያዝ ነበረ ጥረት ያደረግ ነው፣ ይሄ ነው። አነሳሱ ለመሆኑ እርሶ የሳይንስ በትምህርትም በሌላም የምርምርም የሚሆን መስክ የሳይንስ እውቀት ወይም ቅርበት አለዎት? የሳይንስ ማሰው አይደለም። ድሮ እመኝ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለህ ብትጠይቀኝ የህዋውን ሳይንስ ነበር የምማረው። አቶ ተፈራ ዋልዋን አመሰግናለሁኝ፣ ለቃለ ምልልሳቸው። ከምሽቱ ሶስት ሰዓት ዝግጅታችን ሰፋ ብሎ ይቀርባሉ። ውይይታችን በነገው ምሽትም ቀሪው ክፍል በዚሁ ፕሮግራም ይደመጣል። የተከበራችሁ አድማጮች ከመሰነባበታችን በፊት አንዳንድ አጠራጣሪ ያሉ መረጃዎችን ላካፍላችሁ። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር 20 ብር ከ83 ሳንቲም ተመንዝሯል። ዶላር ይዘው ብር ከፈለጉ የመሸጫ ዋጋ 20 ብር ከ83 ነው የሚሰጡት ብር ይዘው ዶላር ቢፈልጉ ደግሞ የመግዣ ዋጋ 20 ብር ከ94 ሳንቲም ነው፣ ይህን ያህል ይከፍላሉ። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 21፣ ዝቅተኛ 12 ዲግሪ ሴልሽስ ነው። በኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንባያ መሰረት ዝቅተኛ የኢትዮጵያ ሙቀ የባሌ ሮቢው ዝቅተኛ ሰባት ከፍተኛው ደግሞ የሰመራው ከፍተኛ 40 ዲግሪ ሴልሸስ ይሆናል ከታሪክ መለስ ብለን ካየን ኢትዮጵያን ከ1915 ዓ ም እስከ መስከረም 2 1967 ዓ ም ለዘለቁት 52 ዓመታት የገዙት ቀዳማዊ ኃይለ ስላሴ በደርግ ሰዎች የተገደሉት ልክ የዛሬ 40 ዓመት ዛሬ ነሐሴ 21 1967 ዓ ም ነበር ልክ የዛሬ 7 ዓመት ነሐሴ 21 2000 ዓ ም የዩናይትድ ስቴትስ ዴሞክራቲክ ፓርቲ የመጀመሪያው ጥቁር ፕሬዚደንት የሆኑት ሴናተር ባራክ ኦባማን የፓርቲው ፕሬዚደንታዊ እጩ አድርጎ አጸደቀ። ፕሬዚደንት ኦባማ የመጀመሪያው ጥቁር ፕሬዚደንት ሆኑ። ለዩናይትድ ስቴትስ ዝግጅታችን፣ ክቡራትና ክቡራን ወደ መጠናቀቁ ነው። አሁን ማን ነው ያለው? አዎ ጥቂት ሰከንዶች ናቸው የቀሩት። ፕሮግራሙን የመራችልን ጽዮን ግርማነች፣ የቴክኒክ መሐንዲሱ ሱሌማን ታራዋሊ ነው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም